ኢትዮጵያ ቅርብ ጊዜ የተፈጠረች ሀገር አይደለችም። ረጅም የሺዎች ዓመታት ታሪክ ያላት ሀገር ነች። በዛ ልክ ሚሊዮኖች የሚሆኑ ኢትዮጵያውያን አሉ። እነሱ የጠጩት ቡድን ነው እንደሚት የሚለው ያለ ስለዚህ ኢትዮጵያ አትበታቸው። የሰማችሁት የትግራይ ትብብር ሊቀመንበር የሆኑትን ዶክተር አረጋዊ በርሄን ነው ኢትዮጵያ ትበታተናለች የሚል ስጋቱን ለገለጸው የህወሀት መግለጫ በሰጡት ምላሽ ነው። በአብይ ርዕስ ዘገባ ይዘናል። በ22 በ25፣ እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 9 2012 ዓ.ም ምሽት ፕሮግራም ነው እየተከታተላችሁ ያላችሁት። ጤና ይስጥልኝ፣ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ጤና ይስጥልኝ፣ እንደምናምሽታችኋል። ዜናዎቹን የማሰማችሁ ደግሞ ቆንጂ ይታየ ነኝ። ለምሽቱ ካሉን ዜናዎች መካከል ኢትዮጵያ ውስጥ ፖሊሶች ቅዳሜ ዕለት በኦሮሚያ ክልል በተቃዋሚ ፓርቲ ደጋፊዎች ላይ ጥቃት ከፍተው ሲያበቁ አንድ ሰው ገደሉ፣ ብዙዎች አቆሰሉ፣ በርካቶችንም አስረዋል ሲል አምነስቲ ኢንተርናሽናል ተናገረ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ አዲስ አበባ ይገባሉ ተብሎ እየተጠበቀ ነው። እነዚህና ሌሎችም ዜናዎች አሉን። አመሰግናለሁ ቆንጂት። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱን ራዲዮም በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ኢትዮጵያ ውስጥ ፖሊሶች ቅዳሜ ዕለት በኦሮሚያ ክልል በተቃዋሚ ፓርቲ ደጋፊዎች ላይ ጥቃት ከፍተው አንድ ሰው ሲገሉ ብዙዎች አቁስለዋል። ዛሬ ባወጣው መግለጫ በሀገሪቱ የሚካሄደው ምክር ቤታዊ ምርጫ የጊዜ ሰሌዳ ይፋ በተደረገ በጥቂት ሰዓታት ውስጥ የኦሮሚያ ልዩ ፖሊስ ውልንጭቲ ከተማ ውስጥ እየተከናወነ የነበረ የኦሮሞ ነጻ አውጪ ግንባር ቢሮ ምረቃ ስብሰባን ወረው ተኩስ በመክፈትና አስለቃሽ ጋዝ በመተኮስ አንዱን በአልባሳት ንግድ ተዳዳሪ የኦነግ ደጋፊ ገድለውታል፣ ብለዋል በዚያን ዕለት አለ አምነስቲ በመግለጫው በዚያን ዕለት ቡራዩ ከተማ ውስጥ በአንድ ሆቴል ምረቃ ላይ የነበሩ ወደ ሰላሳ የሚሆኑ እንግዶችን ፖሊሶች አፍሰው ወደ አንድ ስቴዲየም በመኪና ከወሰዷቸው በኋላ ለበርካታ ሰዓታት ድብደባና ክብር ዝቅ የሚያደርግ ተግባር ፈጽመውባቸዋል። እነዚህ የለየላቸው ጥቃቶች ኢትዮጵያ ውስጥ መሰብሰብና የፖለቲካ አቋምን መግለጽ ምን ያህል አደገኛ እንደሆነ የሚያሳዩ ናቸው ያሉት የአምነስቲ ኢንተርናሽናል የምስራቅና የደቡባዊ አፍሪካ ምክትል ምክትል ዲሬክተር ሰይፍ ማጋንጎ የተቃዋሚዎች ስብሰባዎችን ወሮ ጥቃት መፈጸም በዚህ የቅድመ ምርጫ ወቅት እንዲከሰት ሊፈቀድ አይገባም ብለዋል። አያይዘውም የሀገሪቱ ባለስልጣናት ጥቃቶቹን በተመለከተ አስቸኳይ ነፃና ውጤታማ ምርመራ ከፍተው ተጠርጣሪዎችን ሕግ ፊት ማቅረብ አለባቸው ብለዋል። አምነስቲ ኢንተርናሽናል ባተኮረባቸው ጥቃቶች ዙሪያ ያጠነጠኑ ዘገባዎች በመጽሔት ክፍለ ጊዜ ይቀርባሉ። ቡርኪና ፋሶ ሰሜናዊ ክፍለ ግዛት ውስጥ ታጣቂዎች አንድ መንደር ላይ ተኩስ ከፍተው 24 ሰዎች መግደላቸውንና ቢያንስ አስር ሰዎች ማቁሰላቸውን አንድ የሀገሪቱ ባለስልጣን ተናገሩ። የጥቃቱ ኢላማ አንድ የሃይማኖት መሪ ነበሩ ብለው እንደሚያምኑ ነው ባለስልጣኑ የገለጹት። በጥቃቱ ቢያንስ ሀያ ታጣቂዎች እንደተሰማሩ አሶሺየትድ ፕሬስ ዘግቧል። የቻይና የጤና ጥበቃ ባለስልጣናት በኮሮና ቫይረስ መጠቃታቸው የተረጋገጠ ሰዎች ቁጥር ከሰባ ሺህ መብለጡን አስታወቁ። በወረርሽኙ እስካሁን የሞተው ሰው ቁጥር ወደ አንድ ሺ ስምንት መቶ ተጠግቷል። ዝላቲሳ ሆክና ክሪስሃና ያጠናቀሯቸው ዘገባዎች አሉ። ሰሎሞን አባተ ያቀርባቸዋል። ለኮሮና ቫይረስ መጋለጣቸው የተረጋገጠ በመቶዎች የሚቆጠሩ ተሳፋሪዎችን የያዘችው ዳያመንድ ፕሪንሰስ የመዝናኛ መርከብ ጃፓኗ ዮኮሃማ ወደብ ላይ ተነጥላ እንድትቆም ከተደረገ 12 ቀናት አልፈዋል። ከመካከላቸው ቢያንስ 46ቱ አሜሪካውያን ሲሆኑ ወደ ሀገራቸው ከመመለሳቸው በፊት እዚያው ጃፓን ውስጥ እንደሚታከሙ ተገልጿል። ቻይና ውስጥ ደግሞ ታሞ በየሆስፒታሉ ተኝቶ ከነበረው እስከ ትናንት እሁድ 9500 ሰው ድኖ መውጣቱንና በጠና የሚታመመው ሰው ቁጥርም በዚህ በተጋመሰው የአውሮፓ ወር በእጅጉ መቀነሱን የአገሪቱ ባለሥልጣናት ተናግረዋል። ለቫይረሱ መጋለጣቸው በምርመራ ከተረጋገጡት መካከል በጠና የታመመው ሰው ብዛት ጥር 18 ላይ በመትዮች ሲሰላ አስራ አምስት ነጥብ ዘጠኝ ነበር። ይሁንና ቅዳሜ የካቲት ሰባት ላይ ግን ያ መጠን ወደ ሰባት ነጥብ ሁለት ከመቶ አሽቆልቁሏል። ይህ ለውጥ የሚያሳየው ደግሞ ሀገራቸው የያዘቻቸው የመከላከልና የመቆጣጠር ዘዴዎች እየሰሩ መሆኑን እንደሆነ የቻይና ብሔራዊ ጤና ኮሚሽነር ሚፌንግ ተናግረዋል። ሕጋዊ ያልሆነ የሥጋ ንግድ ወይም የዱር እንስሳት ቅብብሎች እንዲቆም መደረጉ ሰዎች በአካል መገናኘት ለጊዜው እንዲያቆሙ ከቻሉም ሥራቸውንም ከየቤታቸው ሆነው በኢንተርኔት ወይም በኢሜይል እና በስልክ እንዲሰሩ ባለስልጣናቱ ማበረታታቸው የወረርሽኙ መቀስቀሻ የሆነችውና አብዝቶ ያጠቃት የሁቤይ ክፍለ ሀገሯ ውሃን ከተማን መዝጋት መከላከያና መቆጣጠሪያ ተብለው ከተወሰዱት እርምጃዎች መካከል ናቸው። ቻይና ውስጥ በጠና የታመሙና የመተላለፉን ፍጥነት እየወረደ መሆኑን ባለስልጣናቱ ቢናገሩም በሌላው ዓለም ግን መዛመቱን እንደቀጠለ መሆኑ ተዘግቧል። ግብፅ ውስጥ በምድረ አፍሪካ የመጀመሪያው ሰው ለኖቬል ኮሮና ቫይረስ መጋለጡ ተረጋግ يفلسطين بالسلطانات غزة مثل على في الرافع لي يمر مران هكما النام أكل نحن في <applause> مكان الحجر We are now in a quarantine zone that has been prepared to deal ክፍሎቹ የተሰናዱ እና የተሟሉ መሆናቸውንም ተናግረዋል። የጋዛ ሰርጥ የጤና ጥበቃ ሚኒስቴር ባልደረባው ዶክተር ማጅድ ጣሂር ከትናንት በስቲያ ቅዳሜ የጀርመኗ ሚኒሽ ከተማ ውስጥ ዓለም አቀፍ የደህንነትና ጸጥታ ጉባኤ ሲካሄድ ይህንኑ የኮሮና ቫይረስን ስጋት የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም አንስተው ነበር፣ ብርቱ ወቀሳም አሰምተዋል። ዓለም የሽብር ጥቃትን ለመመከት በቢሊዮን ዶላሮች የሚቆጠር ገንዘብ ያወጣል። ነገር ግን ገዳዩን በምጣኔ ሀብት በፖለቲካና በማኅበራዊ ህይወት ላይ ከዚያ እጅግ የከፋ ጉዳት የሚያደርሰውን ቫይረስ ለመከላከል ግን እምብዛም አይጨነቅም ወይም ወጪው ያማዋል። ሩሲያና እስራኤልን ጨምሮ በብዙ ሀገሮች ውስጥ የሃይማኖት መሪዎች በኮሮና ቫይረስ ስጋት ምክንያት ሰውን ለጸሎት እየጠሩት ነው። አመሰግናለሁ። ሶሎሞን ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ምሽቱን አዲስ አበባ ይገባሉ። ዛሬ ሰኞ ውሏቸውን ሉዋንዳ ላይ አድርገው ከአንጎላው ፕሬዚደንት ጃኦ ሎሬንሶ ጋር ተገናኝተው በምጣኔ ሀብት ትስስርና ሙስናን በመዋጋት ላይ ለምትገኘው አንጎላ ሀገራቸው በምትሰጠው ድጋፍ ዙሪያ ተወያይተዋል። ሲንዲሴን ከዋና ከተማዋ ከሉዋንዳ ያጠናቀረችውን አጭር ዘገባ አሉላ ከበደ ይዟል። አንጎላን ለአራት አስርት ዓመታት የመሩትን የቀድሞውን ፕሬዚዳንት ሆዜ ኤድዋርዶ ዶሳንቶስን ከተኩበት እንደ አውሮፓውያን የዘመን አቆጣጠር ከ2017 አንስቶ አንጎላን በማስተዳደር ላይ የሚገኙት ሎሬንሶ ንቅዘትን ለመዋጋት ባሳዩት ቁርጠኝነት ብዙዎችን አስደምመዋል። የአህጉሪቱ ቁጥር አንድ ባለጸጋ ሴት ተደርገው የሚታዩት የቀድሞ ፕሬዚዳንት ዶሳንቶስ ሴት ልጅ ኤሊዛቤል ዶሳንቶስ መጠነ ሰፊ ምዝበራና የማጭበርበር ወንጀሎችን ጨምሮ በከፍተኛ የገንዘብ ነክ የወንጀል ድርጊቶች ተጠርጥረው ምርመራ ላይ ይገኛሉ። በዛሬው ዕለት ሉዋንዳ ላይ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ ጋር ፓምፒዮ ወደ ኢትዮጵያ ከማቅናታቸው በፊት የጋራ ጋዜጣዊ መግለጫ የሰጡት የአንጎላ የውጭ ጉዳይ ሚኒስትር ማኑኤል አጉስቶ የፓምፒዮ የሉዋንዳ ጉብኝት ፕሬዚዳንት ዶናልድ ትራምፕ ለአንጎላ ያላቸውን ድጋፍ የሚያረጋግጥ ነው የሚል እምነት እንዳላቸው ገልጠው በሁለቱ ሀገሮች መካከል የአዲስ ግንኙነት አዲስ ምዕራፍ መጀመሩን የሚያመላክት ይሆናል የሚል ተስፋ እንዳላቸውም ተናግረዋል። ፓምፒዮ በበኩላቸው በዩናይት ስቴትስ ፕሬዚዳንታዊ ምርጫ በሚካሄድበት በያዝነው ዓመት ይበልጥ ስራ ስለሚበዛባቸው ፕሬዚዳንት ትራምፕ ራሳቸው አንጎላን መቼ ጎበኝ ይሆን ለሚለው ጥያቄ መልስ መስጠት የማይቻላቸው መሆኑን ተናግረዋል። አገራቸው አንጎላን ጨምሮ ቻይና በተለያዩ አፍሪካ አገሮች ውስጥ በምታደርገው እንቅስቃሴ ሳቢያ የገባችበትን ፉክክር አስመልክቶም ለቀረበላቸው ጥያቄ ፓምፒዮ ሲመልሱ፣ የዩናይት ስቴትስ አሰራር ከቻይና የንግድ አሰራር የቱን ያህል እንደሚለይ ትንተናውን ለሌሎች እንተውና እኛ በአንጎላ ለምናያካሄዳቸው ስራዎች አንጎላውያንን በመቅጠር ለአንጎላውያን ሥራ ዕድል እንፈጥራለን ሲሉ አስረድተዋል። ጉብኝታቸው በአንጎላ ታሪክ ውስጥ ወሳኝ በሆነው ቅጽበት እየተከናወነ ነው ያሉት ፓምፒዮ አክለውም ለዚህም ምክንያቱ በአንጎላ የንግድ ሥራ፣ የሲቪል ማኅበረሰብ እንቅስቃሴዎችና የአንጎላ ሕዝብ በጥቅሉም በግልጽ ለለውጥ የተዘጋጁበት ሰዓት በመሆኑ ነው ብለዋል። ከአንጎላ መሪዎች ጋር ባደረጓቸው ውይይቶችም ከሁሉ አስቀድሞ ለረዥም ጊዜ የአንጎላን ዕድገት አቀጭጮ የቆየውን ሙስናን ማስወገድ ወሳኝ መሆኑን መነጋገራቸውን ፓምፒዮ አመልክተዋል። አያይዘውም ሙስናን በመዋጋት ለያዙት ጥረት ፕሬዚዳንት ሎሬንሶን አወድሰዋል። ከሉዋንዳ ወደ ኢትዮጵያ ያቀኑት ፓምፒዮ በስድስት አገሮች ለዘጠኝ ቀናት የሚዘልቀው ጉዟቸው ሳውዲ አረቢያና ኦማንንም እንደሚጨምር ታውቋል። በመጨረሻም የአፍጋኒስታኑ ታሊባን ለ18 ዓመታት የዘለቀውን ጦርነት ለማክተም በዚህ በየካቲት ወር መጨረሻ ላይ ከዩናይትድ ስቴትስ ጋር በዓለም አቀፍ ዋስትና ሰጪዎች ፊት የሰላም ስምምነት እንፈራረማለን ብሎ እንደሚተማመን አንጸባረቀ አንድ ከፍተኛ የሸማቂው ቡድን መሪ ሁለቱ ወገኖች ካታር ዋና ከተማ ዶሃ ላይ የፊርማ ስነ ስርዓቱን ለማከናወን በጋራ ውስ ወስነዋል ብለዋል። ዶሃ ለዓመት ተመንፈቅ የዘለቀውን ድርድር ስታስተናግድ የቆየች ነች። ዋሽንግተን ግን ከታሊባን ጋር በሰላም ስምምነት ወደፊት የምንራመደው የተስማማንበት የአንድ ሳምንት የግጭት ማብረድ ጉዳይ በስኬት ተግባር ላይ ከዋለ ብቻ ነው የሚለውን አስምራበታለች። ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 9 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በምሽቱ ዝግጅታችን በርከት ያሉ ዘገባዎችን ይዘናል። አብረናችሁን እንድትቆዩ እንጋብዛለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ዘገባዎች ይቀርባልን። ኢትዮጵያ ወደ ጥፋትና መበታተን መንገድ በማምራት ላይ ትገኛለች ሲል የህወሀት ማዕከላዊ ኮሚቴ ዛሬ ባወጣው መግለጫ አመልክቷል። ድርጅቱ የተመሰረተበትን አርባ አምስተኛ ዓመት ምክንያት በማድረግ ለነባር ታጋዮቹ እውቅና መስጠቱንም ሙሉጌታ አጽበሃ ከመቀሌ ዘግቧል። ሙሉጌታ ተጨማሪ አለው። ከአርባአምስት ዓመታት በፊት በተጀመረው የትጥቅ ትግል በኢትዮጵያ ለውጥ መጥቶ እንደነበር ህብረ ብሔራዊ ፌዴራላዊ ስርዓት ተገንብቶና በወቅቱ የነበረችበት የቁልቁለት ጉዞ ተገጥቶ ወደ እድገት ጎዳና መጓዝ ጀምራ እንደነበር የሚተነትነው የህወሀት መግለጫ፣ ባለፉት ሁለት ዓመታት በአገሪቱ በተፈጸሙ ከባድ ጥፋቶችና ቀውሶች ምክንያት ግን የነበረችበት የእድገት ጉዞ ተገጥቶ ወደ ጥፋትና መበታተን በመምራት ላይ ትገኛለች ብለዋል። መግለጫው አያይዞ ተጀምሮ የነበረው ልማት ተስተጓጉሎ የዲሞክራሲ ጥያቄ አደጋ ላይ ወድቋል ብሏል። ኢህአዴግ ሲመራበት የነበረው አንጸባራቂ ድሎች እያስመዘገበ የመጣ ብሎ የገለጸው የልማታዊ ዲሞክራሲያዊ መስመር ባለፉት ሶስትና አራት ዓመታት በድርጅቱ ውስጥ በተከሰተው የጥገኛ መበስበስ አደጋ ምክንያት ነው እነዚህ ችግሮች ሊያጋጥሙ እንደቻሉ በመግለጫ ላይ ሰፍሯል። ህወሀት በኢህአዴግ ውስጥ አጋጥሟል ያለው የመበስበስ አደጋ በጽናት በመታገል ዳግም ታድሶ ስርዓቱን ለማዳን ከባድ ጥረት ቢያደርግም አባል ድርጅቶች ራሳቸውን ኃይላቸውን ሳያጠሩ በመቅረታቸው የድርጅቱ አመራር ጥገኛ ባለው ኃይል ስር መውደቁ አስታውቋል። አመራሩ የልማታዊ ዲሞክራሲ መስመርን በመተው ወደ ፍጹም ግለሰባዊ አምባገነናዊነት መንገድ መግባቱና በታድሶ ወቅት መደገም የለባቸው የተባሉ ጉድለቶች በከፋ ደረጃ በመፈጸም ላይ ይገኛል ብለዋል። በተጨማሪም ህገ መንግስት ተጥሶ የህግ የበላይነት ተረግጦ ህብረ ብሔራዊ ፌዴራላዊ ስርዓቱ እየተሸረሸረ ተጠብቆ የነበረው ሰላም ደፍርሶ የህዝብ አንድነት ተበትኖ ልማት ተኮላ ተበላሽቶ የሀገር ክብርና ለዋላዊነት በኢትዮጵያ ታሪክ ታይቶ በማይታወቅ ደረጃ ተደፍሮ አገራችን የውጭ ኃይሎች መፈንጫ ሆናለች ሲል አሁን ሀገሪቱን በመምራት ላይ ያሉትን ወቅሷል። በዚህ ምክንያት የሀገር ህልውና ከማንኛውም ጊዜ በከፋ ደረጃ አደጋ ላይ ወድቆ ይገኛል ሲል ፓርቲው ስጋቱ በመግለጫው አጋርቷል። የኢህአዴግ ጸረ ዲሞክራሲና ህገ ወጥ በሆነ አካሄድ በህግ ድርጅቶች ክህደት መፍረሱን በመግለጫው ላይ ያሰፈረው ህወሀት በዚህ አካሄድ በፌዴራልና በአዲስ አበባ አስተዳደር ውስጥ የነበሩ የህወሀት አባላት ከኃላፊነት እንዲነሱ እየተደረገ ነው ብለዋል። በሀገር ውስጥ ፍጹም ጸረ ዴሞክራሲና አፈና እንደነገሰ ፖለቲካዊ ምህዳሩ መጥበቡንና የተለየ ሀሳብ ያላቸውን የፖለቲካ ድርጅቶች ግለሰቦችና ጋዜጠኞች እየታሰሩና እየታፈኑ እንደሚገኙ በመግለጫው ላይ የሰፈረ ሌላው የህወሀት ቅሬታ ነው። ደግሞ ህወሀት በተደጋጋሚ ለሚሰነዝራቸው ወቀሳዎች በብልጽግና ፓርቲ አመራሮችም ሆነ ወቀሳው የሚመለከታቸው የፌዴራል መስሪያ ቤት ኃላፊዎች ወቀሳ ሁኔታውን ባለመቀበል ምላሽ ሲሰጡ እንደነበር ይታወሳል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በፓርላማ ቀርቦ እሳቸው የሚመሩት ለውጥ ከመጣ በኋላ በሀገሪቱ በኢኮኖሚያዊ ማህበራዊና ፖለቲካዊ ጉዳዮች ላይ ከፍተኛ እድገትና ለውጥ ተመዝግበዋል ብለው ነበር። እንዲሁም የህወሀት አመራሮች ከስልጣን መነሳት አስመልክቶ ተጠይቀው አንዲት ሚኒስትር ብቻ ናቸው የተነሱት፣ አሁንም በከፍተኛ የመንግስት ኃላፊዎች የፓርቲው አባላትና አመራሮች አሉ ሲሉ ተናግረው ነበር። ብልጽግና ፓርቲም በሰጠው መልስ የተነ የሚያነሱት አመራሮች በአቅም የስራ አፈጻጸም ጉድለት ምክንያት ነው በማለት ምላሽ ሰጥቶ ነበር። ህወሀት ሰዎች በፖለቲካ ምክንያት እየታሰሩ ነው ያለውን በተመለከተም የፌዴራል ጠቅላይ ዓቃቤ ሕግ ከዚህ ቀደም በሰጠው ምላሽ በቁጥጥር ስር የሚውሉትም ሆነ የሚፈለጉት ሰዎች በመረጃና በማስረጃ በተደገፈ ወንጀል በመጠርጠራቸው እንጂ በፖለቲካ አስተሳሰባቸውና በብሔር ማንነታቸው አይደለም በማለት ከዚህ በፊት ማስተባበሉን ይታወሳል። መግለጫው አያይዞ በክልሉ ለሚገኙ ተፎካካሪ ፓርቲዎችና ሲቪክ ማህበራት በጋራ እንስራ የሚል ጥሪ ያቀረበ ሲሆን በትግራይ ለሚረጋገጠው ሰላም ልማትና ዲሞክራሲ ስርዓት ግንባታ የምታበረክቱት አስተዋጽኦ ቀላል እንዳልሆነ እንገነዘባለን ይላል። በቀጣይ በሚደረግ የመመከት እንቅስቃሴ በማንኛውም አይነት ቅጥፈትና ድለላ ሳትንበረከኩ ከህዝባችሁ ጎን በመቆም ኃላፊነታችሁ በተግባር እንድታረጋግጡ በማለት የድጋፍ ጥሪ አቅርቧል። ህወሀት በመግለጫው ላይ ኤርትራን በተመለከተ ባሰፈረው ጽሁፍም የትግራይ ህዝብና ህወሀት በኤርትራ ህዝብ ጥያቄ ላይ ተደራድረው ነ ተሳስቶ አያውቁም ሲል ገልጿል። በጋራ በተከፈለው መስዋዕትነት የጋራ ድል መገኘቱ የገለጸው የፓርቲው መግለጫ ለኤርትራ ህዝብ የራስ እድል በራስ የመወሰን መብት አረጋግጧል። በዚህም ህወሀትና የትግራይ ህዝብ ይኮራሉ ብሏል። ባለፉት ሀያ ዓመታት አላስፈላጊ ባልሆነ ጦርነትና ግጭት ውስጥ መገባቱንና አስፈላጊ ያልሆነ ዋጋ በሁለቱም አቅጣጫ መከፈሉን አመልክቷል። መግለጫው አክሎም የጋራ ጥቅማችንን ታሪካዊ ዝምዳችንን በማደስ የጋራ እድገት ለማረጋገጥ ወደሚያስችል ደረጃ እናሸጋግረው ሲል ህወሓት ጥሪ አቅርቧል። በተያያዘም ፓርቲው በትጥቅ ትግሉ ጊዜ ለነበሩ የህወሓት ታጋዮች የእውቅና መርሃ ግብር በትናንትናው እለት አዘጋጅቶ ነበር። ፓርቲው ለመሰረቱ በስራ አስፈጻሚና ማዕከላዊ ኮሚቴዎች እንዲሁም የቁጥጥር ኮሚሽን አመራር ለነበሩና ላሉ ታጋዮች እውቅና ሰጥቷል። ህይወታቸውን ላጡ ታጋዮች ቤተሰቦቻቸውን የምስክር ወረቀቱን ተቀብለውላቸዋል። በትናንትናው ምሽት በነበረው የእውቅና መስጠት መርሃ ግብር አቶ ስዩም መስፍን፣ አቶ ስዬ አብርሃ፣ ጀነራል ጻድቃን ገብረ ትንሳኤን ጨምሮ የፓርቲው ነባር አመራሮች ተገኝተው ነበር። በመርሃ ግብሩ ላይ በፌዴራል ጠቅላይ አጋቢ ህግ እንደሚፈለጉ በተደጋጋሚ የሚገለጸው የቀድሞ የመረጃና ደህንነት ኃላፊ አቶ ጌታቸው አሰፋም ለእውቅና የምስክር ወረቀት ወደ መድረኩ ተጠርተው የነበረ ቢሆንም ቀርበው ሲወስዱ ግን አልታዩም። ተጋዳላይ ቴድሮስ ሃጎስ፣ ተጋዳላይ ተወልደ ወልደማርያም

የህወሀት ጽህፈት ቤት ኃላፊ አቶ አለም ገብረ ዋህድ ፓርቲው እስካሁን ለ91 ሺህ ታጋዮች የእውቅና ምስክር ወረቀት መስጠቱ ተናግሯል። የህወሀት 45ኛ ዓመት ምስረታ ምክንያት በማድረግ በመቀለ ከተማ አዳዲስ የመንገድ ፕሮጀክቶች ተመርቀዋል። የመኖሪያ ቤቶች ለመገንባት የመሰረት ድንጋይ ተቀምጧል። በዛሬ ዕለት ደግሞ የጎዳና ትዕይንት ተካሂዷል። በሌላ ዜና ሰኔ 15 2011 ዓ ም የተገደሉት የሜጀር ጀኔራል ገዛ ያበራ መታሰቢያ ሀውልት ትናንት በክልሉ ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል እና ቤተሰቦቻቸው ተመርቋል። ስለ ሜጀር ጀነራል ገዛ አበራ ተናገሩት የቀድሞ የመከላከያ ሚኒስትር አቶ ሲያ አብርሃም ሜጀር ጀነራል ገዛ አበራ ለሰራዊቱ የጀርባ አጥንት ለነበረው የሎጂስቲክስ ስራ ሳይንሳዊ በሆነ መንገድ የመሩ ሰው እንደነበሩ አስታውሷል። አብ ክልተ ሁናት ሽዕርና ዝወፃናሉ ወታደራዊ መስመር በሁለት ውጊያዎች ለድል ያበቃን ወታደራዊ ሳይንስ የጦርነቱ መሪዎች በሶስት ኮማንድ ፖስቶች ይመድባል። የመጀመሪያው ሰባሪና አደናጋሪ ቶክስ የሚከፍተው ኃይል ነው፣ በግንባሩ ዋና መሪ የሚመራ ነው። ሁለተኛ ደግሞ ደምሳሽ የምንለው ሲሆን በግንባሩ ምክትል መሪ የሚመራ ነው። ሶስተኛ ኮማንድ ፖስት ደግሞ የነገዛኤ ነው። ውጊያው ሳያቋርጥ በአስር ኪሎ ሜትሮች የጠላትን ኃይል እንድንደመስስ ወሳኙ ሚና የሚጫወተው ነው። ይህ ኮማንድ ውሃ፣ ምግብና ነዳጅ ያመላልሳል። ቁስለኞች ወደ ሕክምና ያደርሳል። የሞትቱንም ይቀብራል። ገዛኢ የዚህ ኮማንድ ፖስት ምልክት ነው ነው ያሉት። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም። አመሰግናለሁ። ሙልጌታ ለዘገባው በሌላ በኩል ኢትዮጵያ ትበታተናለች የሚለው ሀሳብ ታሪኳን ካለማወቅ የሚመነጭ ነው ይላሉ። ዛሬ ከቪኦኤ ጋር ውይይት ያደረጉ ሁለት የህወሀት የቀድሞ ታጋዮች ጽዮን ግርማ አነጋግራቸዋለች። የቀድሞ የህወሀት ታጋይና የትግራይ ዴሞክራሲያዊ ትብብር ትዕዴት ሊቀመንበር ዶክተር አረጋዊ በርሄ በዚህ በህወሀት መግለጫ ላይ አይስማሙም። ኢትዮጵያ ትበታተናለች የሚለው ሀሳብ የሚመነጨው ታሪኳን ካለማወቅ የመጣ ነው ይላሉ። ኢትዮጵያ ቅርብ ጊዜ የተፈጠረች ሀገር አይደለችም። ረጅም የሺዎች አመታት ታሪክ ያላት ሀገር ነች። በዛ ልክ ሚሊዮኖች የሚሆኑ ኢትዮጵያውያን አሉ። እነሱ ጥቂት ቡድን ነው እንደዚህ የሚለው ያለ። ስለዚህ ኢትዮጵያ አትበታተን። ይሄ ሚሊዮኖች ህዝቦች ኢትዮጵያን እንዳኖሯት ሁሉ አሁንም ሊያኖሯዋት ነው ይቀጥሉ ነው። ስለዚህ የህወት አመራር የተበላሸ አስተሳሰብ ኢትዮጵያ ትበተናለች የሚለው በእኛ በኩል በትዴፓ በኩል ውድቅ ነው መሰረተ ዲስም ነው። ሌላው የቀድሞ ታጋይና በኢትዮጵያ ፖለቲካዊ ጉዳዮች ላይ አስተያየት በመስጠት የሚታወቁት ኢንጂነር ግደይ ዘርአጽዮን ህወሀት በየጊዜው የሚሰጠው መግለጫ የተቃረነ ሀሳብን የያዘ ነው ይላሉ። ህወሀት ራበት በነበረበት ወቅት ህዝቡን በማለያየት አንድነቱን ሳይሆን ልዩነቱን በማጠናከር ልዩነቱ ጎልቶ እንዲታይ በማድረግ ነበር ሲሰሩት የቆዩት እና ከስልጣን ሲወርዱ ይህንን የሰሩበትን ሁኔታ ውጤት መጠበቅ ይኖሩባቸዋል። ከነሱ የሚጠብቀው ነው። ሆኖ ግን አሁን በኢትዮጵያ ባለው ሁኔታ የተለያዩ ሀይሎች ይህንን አንድነት ለማክበርና በጋራ ለመስራት እየተንቀሳቀስን ያለ ነው። በቲፒኤልኤፍ በኩል እንዲያውም ቀደም ሲል አይታችሁት እንደሆነ በኦፊሻል መግለጫቸው ዲፋክቶ ስቴት እንመሰርታለን እስከ ማለት ድረስ ሄደዋል። እንግዲህ ይህንን የሚያፈርሱት እነሱ ናቸው እና ደግሞ አሁን አሳቢ ይመስለው የኢትዮጵያን አንድነት ለማጠናከር እንታገላለን የሚል መግለጫ አላቸው። እዚ ከመግለጫቸው ጋር የተቀመጠው ማለት ነው። እሱ በሱ የተንታታ ነገር አለበት መግለጫ ላይ። አሁን ባለፈው ሳምንታት ሲያደርጉት የነበረው ስዙም ወደ ጦርነት ማንሳስ ማነሳሳት ሁኔታ ነው

ተጠቃሚ ህዝባችንን በልማት መካስ ነው። የትግራይ ህዝብ ልና ደህንነት የሚከበረው በልማት ምስል ነውና በሌላውም የኢትዮጵያ ህዝብ ለሁሉም ህዝቦች እኩል እድል የሚሰጥ ህገ መንግስታዊ ፌዴራላዊ ስርአት እንዳይፈርስ መታገል ነው ይላሉ እና እርስ በርሱ የሚቀጭ ፖለቲካ አካሄድ ይዘው እንደሚሄዱ በተደጋጋሚ ያየ ነው ነገር ነው እና አሁን እነሱ የሚፈልጉት እንዲያውም ሀገሪቱን የሚያጠናክር ሳይሆን አገሪቱን ልዘታችን የሚችሉ وسوف نتحدث عن المحاضره التي نشرها السلوك وندعمها مع ህወሀት በመግለጫው ላይ ሀገሪቱ ወደ ጥፋትና መበታተን እያመራች ነው ባለበት ሀሳብ በምክንያትነት ያስቀመጠው ባለፉት ሁለት አመታት በሀገሪቱ በተፈጸሙ ከባድ ጥፋቶችና ቀውሶች ምክንያት የነበረችበት የእድገት ጉዞዋ ተገድቶ ወደ ጥፋት በማምራት ላይ ትገኛለች ማለቱን በመጥቀስ ይህ ምክንያት ውሃ የሚቋጥር አይደለም ወይ በሚል የተጠየቁት ኢንጂነር ግደይ ዘራጽዮን እንዲያውም እኮ አሁን እኛ ኢትዮጵያ በዚህ ሁለት አመት ውስጥ ላለመበታተን እየተሰራ ያለ ሂደት ነው ያያዛት እንጂ እነሱ በሰሩት ሂደትና ኢትዮጵያ ትበታተናለች የሚል ስጋታችን ከድሮ ጀምሮ የነበረ ሁኔታ ነው። እነዚህ ሰዎች ህዝቡን በልዩነት ሲያሳልፉት እና እርስ በርስ ሲያጋጩት የቆዩ ናቸው እና አሁን የሚታየው እነሱ የፈጠሩት ቀውስ ነው። አሁን ተመልሰው እነሱ ሀሳብ የሆነው የሚነሱበት ምክንያት አይታይም። እንዲያውም እነሱ የሚሉት ከሁለት ሺህ ስምንት ጀምሮ ነው። እነሱና የሚሉት ይሄ ነገር እነሱ በስልጣን በነበሩበት ሁኔታ ላይ ያ ሁሉ አሁን ያየናቸው ትርምሶች በሙሉ እነሱ ፈጥረው ከሄዱት ቀውስ ነው። ይህንን ለማረጋጋት ነው እንግዲህ ጥረት እየተደረገ ያለው። ተመሳሳይ ጥያቄ ለዶክተር አረጋይ በርሄም አንስተንላቸው ነበር። የህወሀት ኢህአደግ ላለፉት ሀያ ሰባት አመታት አገሪቱን በጭቆና ቀስ ቀፍድዶ ይዞ የድህነት ቋት ነው ያደረጋል። ይሄ ህዝቡንም ደግሞ ቋንቋን መሰረት ያደረገ ክፍፍል ፈጥሮ ህዝቡ እርስ በርሱ እንዲጋጭ አድርጎታል። ኢትዮጵያ ውስጥ የብሔር የብሔረሰብ ግጭቶች ታይቶ በማይታወቅ ደረጃ ኢህአደግ አመራር ውጤት። ስለዚህ ይሄ ህዝቡ መሮት ለውጥ እንዲመጣ አድርገዋል። የህዝቡ ግፊት ነው ለውጡ ያመጣው። አሁን የግሉ ተከፍቷል፣ ችግሮችን ለመፍታት ስለዚህ ህዝቡ በየደረጃው በየመድረኩ እየተወያየ እነሱ ያበላሸቱ ለማስተካከል እየተጓዘ ነው ያለው። ይሄ ጉዞ ለቡድናዊ ጥቅም ስለገፋቸው እንደገና ተመልሰው ለመምጣት የሚያደርጉት ጥረት ነው። ህግ ተጣሰ፣ ህገ መንግስት ተጣሰ ይሉናል ነገር ግን በህገ መንግስት መጥፋፍ የሚታወቁት እነሱ ናቸው። የዚህ ሁሉ ችግር መነሻው ለረጅም አመታት በሀገሪቱ የተጓደለው ፍትሐዊ ዲሞክራሲ መሆኑን የተናገሩት ሁለቱ የቀድሞ ታጋዮች ዲሞክራሲን ለማምጣት እየተካከላል ብለዋል። አድማጮች ከሁለቱ ነባር ታጋዮች ጋር ያደረግነውን ሙሉ ቃለምልልስ በድረ ገጻችንና በፌስቡክ ገጻችን ላይ ማግኘት ትችላላችሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አመሰግናለሁ ሙሉ ጌታንም ጽዮንንም። የተከበራችሁ አድማጮች በሌሎችም የህወሀት መግለጫ ላይ የተነሱ ነጥቦች ላይ የተሰጡ ትንታኔዎችን ይዘን ወደ ተከታዩ የመጽሔት ርዕስ እናልፋለን። ባለፈው ሳምንት ቅዳሜ የካቲት 7 2012 ዓ ም በቡራዩ ከተማ ገፈርሳ ቀበሌ በተለምዶ ጸረሐ ጽዮን ተብሎ በሚጠራ አካባቢ ግጭት ተነስቶ የኖርዌይ ዜግነት ያላትን ሀዊ ቀነኒን ጨምሮ ሌሎችም ድምፃውያን በጸጥ ሌሎችም ድምፃውያን በጸጥታ ኃይሎች ተደብድበዋል ሲሉ ድምፃውያኑ ተናግረዋል። ግጭቱ የተጫረው በአንድ ሆቴል ምረቃ ስነ ስርዓት ላይ እንደሆነም ተገልጿል። ፀሐይ ዳምጠው ተጨማሪ ይዛለች። በአንድ ሆቴል ምረቃ ስነ ስርዓት ላይ ድብደባ ደርሶባቸዋል ከተባሉ መካከል አንዷ ሀዊ ቀነኔ ስትሆን የኖርዌይ ዜግነት ያላት የአፋን ኦሮሞ ቋንቋ ድምፃዊ ናት። ፊቷ በደም ተለውሶ እንዲሁም እጇ የተሰበረበት ምስል በማህበራዊ ሚዲያ ስዘዋወር ነበር። ድምፃዊቷን ሀያት ሆስፒታል እያስታመመች ያለችው እናቷ አርቲስት እልፍነሽ ቀኖ ናት። ሀዊ ቀነኒ ስለደረሰባትም ጉዳት ስትገልጽ አራት ፖሊሶች ወደኔ መጥቶ ጭንቅላቴን በዱላ ደበደቡኝ፣ በድብደባው እጅም ተሰብሯል ብላለች። ሆቴል እናስመርቅ ነር ነው። እዛ ውስጥ ምንም ያጠፋ ሰው የለም። ሁሉም እየተጫወተ አብሮ እየዘፈነ ደስተኛ ነበር፣ አብሮ እየበላ። ማንም ምንም አይነት ጥፋት ያጠፋ የለም። ከሆቴሉ ስንወጣው ውጭ ላይ ልጆቹን ትናንሽ ልጆች ናቸውና እነሱን መደብደባቸውን ያየሁት እና ደሳለኝ ቤከማ ወጥተን ለምንድ ነው የምትመቷቸው? ልጆች ናቸው ስንላቸው ምን አገባችሁ በሚል እሱን መቱት ፈርስት፣ እኔንም ደም ጨመሩኝ ማለት ነው። ከሱ ጋር በእንጨት ትልቅ የእንጨት በሱን የመጡት ሰውነቴ ውስጥ የቀራርቷል። ከዛ በእርግጫ ምናምን ቀጠሉ። ከዛ ደንበ ደም ሆኜ መሬት ላይ ስወርቅ ሞታለች ብሎ ነው መሰለኝ። አክላም ከደበደቡኝ በኋላ መሬት ላይ ጎተቱኝ። እናም በአካባቢው የነበሩት ጓደኞቼ አንስተው ወደ ሐኪም ቤት እንዳይወስዱኝ ሲከለክሉም ነበር ብላለች አርቲስቷ። ፖሊሶቹ ጥለዋት ከሄዱ በኋላ አንድ ግለሰብ አቅራቢያው ወደሚገኝ አንድ ክሊኒክ እንደወሰዷት የምታስረዳ ሀዊ በከፍተኛ ሁኔታ ደም ይፈሳ ስለነበር ክሊኒክ ውስጥም የተሟላ ሕክምና ባለመኖሩ ወደ ሀያት ሆስፒታል እንደወሰዷትም ገልጻለች። በአሁኑ ሰዓት ግን ከህመሟ አገግማ ጥሩ ሁኔታ ላይ እንደምትገኝ ገልጻለች። ሀዊ ቅዳሜ ዕለት ያጋጠማትን ችግር ለሀገሯ ማለትም ኖርዌይ መንግስት ማሳወቋን ተናግራለች። እዛ ሪፖርት አድርጌ እነሱ የሚከተለውን ወገን እንጠይቃለን ብለዋል። በህግ በኩል ነው የምንሄደው ብለዋል። እሱ በህግ ነው የሚሄደው የዛ ሀገር ሚዲያዎች ጋዜጣ ላይ ሚዲያም ላይ አቅርበዋል። እሱ አሁን በህግ ነው የምንጠይቃቸው ማለት ነው። የአርቲስቷ እናት አርቲስት እልፍነሽ ቀኖ ልጇ ስለ ፖለቲካም ሆነ ስለ ኢትዮጵያ የምታውቀው ነገር የለም በማለት በደረሰባት ጉዳት ማዘኗን ገልጻለች። እኔም እንደናንተ ነው የሰማሁት፣ በፌስቡክ ነው የሰማሁት። ልጄ ደሞ አፈሰ በፌስ ላይ ቤት ተላክልኝ። ደግሞ ልጄ እዚህ ሀገር ሆና የዚህን ሀገር ፖለቲካ የዚህን ሀገር ሸር ብታቅ ኖሮ ብትመታ ይሰማኝ። እሷ ፍቅር እንጂ ኦሮሞ ከተባለ መሳም እንጂ መሳቅ መጫወት እንጂ ምንም ነገር የሚታቆ ሸር የለም። ለምን እንደጠመጣች እኔ አላቅም። ይህ በጣም ግራ የሚገባ ነገር ነው። ከሷ ጋር የነበሩ ሌሎች አርቲስቶች እንደተደበደቡም ሀዊ የገለጸች ሲሆን አንደኛው ደሳሊን ቤከማ ችግሩ በማን ትዕዛዝ እንደደረሰ እና ለምን እንዳስፈለገ ለማጣራት ከመንግስት አካላት እየጠየኩኝ ነው ከተጣራ በኋላ ይገልጻለሁ ብሏል። የቡራዩ ከተማ ፖሊስ መምሪያ ኃላፊ ኢንስፔክተር አንተነህ ጌታነህ በሆቴል ምረቃ ወቅት ግጭት መፈጠሩን አረጋግጠው የችግሩ መንስኤ ግን ፖሊስ እያጣራ ይገኛል ብሏል። የሆነው ከአንድ ሆቴል ውስጥ ግጭት ተቀሰቀሰና ከዚያም የጸጥታ ኃይል ወደ አካባቢ ሊመጣ ችሏል። በዚህም መሀል ደግሞ ተጎድተናል የሚል አቤቱታ ደረሰን። ይህንንም የወንጀል አጣሪ ኮሚቴ አቋቁመን በማጣራት ላይ እንገኛለን። የደረሰን ሁለት መረጃ ነው። አንደኛው ከጸጥታ አካል ጋር ነው የተጋጭሁት የሚል ሲሆን፣ ሌላኛው ደግሞ እርስ በርስ ነው የተጋጩት የሚል ነው። ሁለቱንም በባለሙያ አጣርተን በመረጃ አስደግፈን ለማቅረብ ምርመራ ላይ እንገኛለን። ምርመራው እንደተጠናቀቀም ለሕዝብና ለመገናኛ ብዙኃን ይፋ እናደርጋለን። ግጭቱን በተመለከተ ምርመራ እንደሚደረግና ያነሳሱትና የተሳተፉ ሰዎች ተጣርተው ለፍርድ እንደሚቀርቡና ክስተቱም ተጣርተው ለሕዝብ ይፋ እንደሚደረግ ኢንስፔክተር አንተን ገልጸዋል። የኦሮሚያ ኮሚኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ በበኩላቸው ሆን ብሎ ይህንን ችግር የፈጠረ አካል ይጠየቃል። መንግስትም ልዩ ትኩረት በመስጠት እየተከታተልን ነው ብለዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ አመሰግናለሁ። ፀሐይ፣ ወደ ተከታዩ የመጽሔት ርዕስ እናልፋለን። በብሔራዊ ምርጫ ቦርድ በቅርቡ ጊዜያዊ የእውቅና የምስክር ወረቀት ያገኘው ባልደራስ ለእውነተኛ ዴሞክራሲ ፓርቲ በመጪው ሀገር አቀፍ ምርጫ በተለይ አዲስ አበባ ውስጥ ሙሉ በሙሉ አሸንፋለሁ ይላል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። ቀድሞ የአዲስ አበባ ባላደራ ምክር ቤት ይባል የነበረውና በቅርቡ ደግሞ ባልደራስ ለእውነተኛ ዲሞክራሲ ፓርቲ በመባል ከብሔራዊ ምርጫ ቦርድ ጊዜያዊ የእውቅና የምስክር ወረቀት ያገኘው ፓርቲ መሪ አቶ እስክንድር ነጋ ለባህር ዳር ከተማ ደጋፊዎቻቸው ንግግር ያደረጉት ባሳለፍነው ሳምንት መጨረሻ ነበር። አቶ እስክንድር ነጋ በዚሁ ንግግራቸው በቀጣዩ ሀገራዊ ምርጫና ፓርቲው ስለሚጠብቀው ውጤት አብራርተዋል። በአንዱ በአንዱ ነው የምላችሁ። በአንዱ የምርጫ ወረዳ ላይ ካሸነፈ እኔ እኔና እኔ የምመራው ስራ አስፈጻሚ ኮሚቴ ከኃላፊነታችን እነሳለን። ይህን ቃል እገባላችኋለሁ። አቶ እስክንድር ለደጋፊዎቻቸው እንዳሉት ከአዲስ አበባ በተጨማሪ በባህር ዳር ከተማ የሚገኙ መራጮች ድምፅ የሚሰጡትን ፓርቲ ለመምረጥ በመስፈርትነት ሊጠቀሙባቸው ይገባል ያሏቸውን ነጥቦች አንስተዋል። የሚለውን ለማረጋገጥ በአዲስ አበባ በፖለቲካም፣ በኢኮኖሚ፣ በማህበራዊ ረገድ ብቃት ያለው ማኒፌስቶ ይዘት ተመዝገቡ፣ ምረጡ። ስትመርጡ ደግሞ ቅድም እንዳልኳቸው ግፈኞችን፣ እጃቸውን በደም የታጠቡ ግፈኞችን ለፍርድ አቀርባለሁ ብሎ ቃል የሚገባላችሁ ድምፃ የአዲስ አበባ ዲሞክራሲያዊ ጥያቄ በመደገፍ ድምፅ ለማሰማት ግብዣ ካደረጉልን መካከል የባህርዳርና አካባቢ ነዋሪዎች በቀዳሚነት የቆሙ መሆናቸውን ለማመላከት ነው ይህ የሚያረጋግጠው ይህ የሚያረጋግጠው ነገር ቢኖር አሁንም እንደ አባት አያቶቻችሁ እንደ ቅድመ አያቶቻችሁ ታሪክ ለመስራት ወደኋላ የማትሉ ታሪክ ለመስራት እንደምትችሉ የምታውቁ መሆናችሁ ያሳያል። ባለፈው ሰኔ 15 ቀን 2011 ዓ.ም ወደ ባህር ዳር መጥተው እንደነበር ያስታወሱት ሊቀመንበሩ አቶ እስክንድር በዕለቱ በክልሉ ከፍተኛ አመራሮች ላይ በተፈጸመ ግድያና በተፈጠረው አለመረጋጋት ምክንያት የመጡበትን ዓላማ ሳያሳኩ እንደተመለሱ በመድረኩ ተናግረዋል። ባልደራስ ለእውነተኛ ዲሞክራሲ ፓርቲ በተመሳሳይ ትላንት ከጎንደር ከተማ ነዋሪዎች ጋር ውይይት ማድረጉንም ከስፍራው ካገኘናቸው ምንጮች ለመረዳት ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ሶስት ሰዓት ከ ሰላሳ አምስት ደቂቃ ነው አሁን በአዲስ አበባ ጊዜ። በ19 በ እና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት ከሁለት ሰዓት ተኩል የሚተላለፍላችሁን ጋቢና በሚል ርዕስ የሚቀርበውን ስርጭታችንን እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። እንደዚሁም በፌስቡክ እና በትዊተር በሌሎችም ማኅበራዊ መገናኛዎች እንድትከተሉን፣ አስተያየ ሐሳቦቻችሁን እንድታጋሩም እንጋብዛለን። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኛላችሁ። እንዲሁም ቪኦኤ ሆርን ኦፍ አፍሪካ ብላችሁ አፓችንን ብትጭኑ ዝግጅቶቻችንን በጥራት መከታተል ማዳመጥ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኗ ናሽዋን ካሊ የቴክኒክ መሳሪያዎች ላይ ትገኛለች። ዌብና ና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው፣ ለዜናው ቆንጂት ታይ አብራኝ ነች። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። አሁን ወደ ተከታዩ የምሽቱ ዝግጅት እናልፋለን። ስፖርት ግርማቸው ከበደ ነው። ከአዲስ አበባ የዛሬውን የስፖርት ዘገባ አጠናቅሮ እየጠበቀ ያለው ሰላም፣ እንደምናመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት የኢትዮጵያ ፕሪምየር ሊግ የ14ተኛ ሳምንት ጨዋታዎች፣ የአሸቴ በከሪ የባርሰሎና የግማሽ ማራቶን ድል፣ በመቀለ ለመጀመሪያ ጊዜ የተካሄደው የመኪና ውድድር፣ እንዲሁም በኮሮና ቫይረስ ምክንያት የቶኪዮ ማራቶን ላይ ለውጥ መደረጉ ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ። አብራችሁን ቆዩ። በኢትዮጵያ ፕሪምየር ሊግ 14ተኛ ሳምንት ጨዋታዎች የሊጉ መሪዎች አቻ ተለያይተዋል። ጎንደር ላይ ሁለተኛ ደረጃ ላይ የሚገኘው ፋሲል ከነማ የሊጉን መሪ ቅዱስ ጊዮርጊስን አስተናግዷል። ዋና ሙጂብ ቃሲም ለፋሲል ጋዲሳ መብራቴና አቤል ያለው ደግሞ ለቅዱስ ጊዮርጊስ ጎሎቹን አስቆጥረዋል። ለሙጂብ 14ተኛ የውድድር ዘመን ጎሉ መሆኑ ነው። የሳምንቱን ትልቅ ውጤት ያስመዘገበው ደግሞ መቀለ ሰባ እንደርታ ነው። መቀለ ላይ ሐዋሳ ከተማን አምስት ለአንድ አሸንፏል። በጨዋታው ኦኪኪያ ፎላቢ ሶስት ጎሎችን አስቆጥሯል። ድሉ መቀለን ከሊጉ መሪዎች ጋር ያለውን ልዩነት ያጠበበበት ሲሆን ሶስተኛነቱንም። ወራጅ ቀጠና ውስጥ የነበረው ወላይታ ድቻ ሶዶ ላይ ባህር ዳር ከተማን አንድ ለባዶ ረጥቷል። ለድቻ ውጤቱ ሶስተኛ ተከታታይ ድሉ ሲሆን ወደ ሊጉ መሪዎችም አስጠግቶታል። በሌሎች ጨዋታዎች ጅማ አባ ጅፋር ድሬዳዋ ከተማን ሁለት ለአንድ ሲያሸንፍ፣ አዳማ ከተማ ወልዋሎን ሁለት ለባዶ ረጥቷል። ወልዋሎ ባለፉት 11 ጨዋታዎች አንድም ጨዋታ ማሸነፍ አልቻለም። ሶል ሽረ ከሃዲያው ሰአና ባዶ ለባዶ አቻ ተለያይተዋል። ዛሬ በተደረጉ ጨዋታዎች ሲዳማ ቡና ከሜዳ ውጪ ወልቂጤ ከተማን አንድ ለባዶ ሲያሸንፍ፣ ሰበታ ከተማና የኢትዮጵያ ቡና ያለምንም ጎል አቻ ተለያይተዋል። ሊጉን ቅዱስ ጊዮርጊስ በ26 ነጥብ ይመራል። ፋሲል ይከተላል። ወልዋሎ፣ ድሬዳዋና ሃዲያው ሰአና ደግሞ ወራጅ ቀጠና ውስጥ ይገኛሉ። አሸቴ በከሪ የባርሴሎና ግማሽ ማራቶንን አሸንፋለች። በዓለም አትሌቲክስ የወርቅ ደረጃ የተሰጠውን የባርሴሎና ግማሽ ማራቶን ለማሸነፍ አሸቴ 1 ሰዓት ከ6 ደቂቃ ከ37 ሰከንድ ወስዶባታል። የመጀመሪያውን 5 ኪሎ ሜትር ከሌሎች ሶስት አትሌቶች ጋር በ15 ደቂቃ 51 ሰከንድ ያለፈችው አሸቴ ከሀገሯ አትሌቶች አስነቀች አወቀና ሮዛ ደረጀ እንዲሁም ከኬንያዊቷ ዶርካስ ኪሜሊ ከፍተኛ ፉክክር ገጥሟት ነበር። ሆኖም 15ኛው ኪሎ ሜትር ላይ ሮዛ ሳይጠበቅ ወደ ኋላ ቀርታለች። የበርሊን ማራቶን አሸናፊዋ አሸቴ ግን ፍጥነቷን በመጨመር ሌላኛዋን ተፎካካሪዋን ዶርካስን ጥላ መሄድ ችላለች። ግማሽ ማራቶኑ ሊጠናቀቅ 3 ኪሎ ሜትር ሲቀረው ደግሞ አስናቀችን በመቅደም ማሸነፍ ችላለች። ከአሸቴ 27 ሰከንድ ዘግይታ የጨረሰችው አስናቀች ሁለተኛ፣ ዶርካስ ደግሞ ሶስተኛ ሆነዋል። ዩጋንዳዊው ጆሹዋ ቼፕቴጊ ደግሞ የዓለም የ5 ኪሎ ሜትር የጎዳና ላይ ሩጫ ውድድር ክብረ ወሰንን ሰብሯል። በሞናኮ በተካሄደው ውድድር ከመጀመሪያው ሜትር ጀምሮ የመራው ቼፕቴጊ 5 ኪሎ ሜትሩን በ12 ደቂቃ 51 ሰከንድ በመሮጥ ነው ክብረ ወሰኑን መስበር የቻለው። ቼፕቴጊ በኬንያዊው ሮኔክስ ኪፕሪቶ ተይዞ የቆየውን ክብረ ወሰን ማሻሻል የቻለው በ27 ሰከንድ ልዩነት ነው። ከ13 ደቂቃ በታች ለመሮጥ ብቻ ነበር ያሰብኩት ሆኖም በሩጫው ጥሩ ስሜት ሲሰማኝ ክብረ ወሰን ለመስበር ለመሮጥ ወሰንኩ። ከቀድሞው ክብረ ወሰን ላይ ይህን ያክል ሰከንድ ማሻሻል ደስተኛ አድርጎኛል ብሏል ቼፕቴጊ ከድሉ በኋላ ለጋዜጠኞች በሰጠው አስተያየት። ቼፕቴጊ የዓለም አትሌቲክስ የ10 ሺህ ሜትር ሻምፒዮን ሲሆን፣ የዓለም አገር አቋራጭ ውድድርም አሸናፊ ነው። በመቀለ ከተማ ለመጀመሪያ ጊዜ የመኪና ውድድር ከትናንት በስቲያ ቅዳሜ ተካሄደ። ሙልጌታ አጽባሀ ተከታዩን ዘገባ ልኮልናል። የፎኔክስ የመኪና ስፖርት ማህበር ባዘጋጀው በዚህ የመኪና ውድድር ከ20 በላይ መኪኖች ተሳትፈዋል። 15ቱ መኪኖች ከአዲስ አበባ ሞተር ስፖርት ማህበር የመጡ ናቸው። ከትናንት በስቲያ ቅዳሜ በመቀለ ከተማ ሚዘር ተብሎ በሚታወቀው መንደር ነው የመኪና ውድድሩ የተካሄደው። በውድድሩ 1ሺ እና 1300 ሲሲ ጉልበት ያላቸው መኪኖች የ216 ኪሎ ሜትር ውድድር ያካሄድ ሲሆን 1600 ሲሲ እና ና 2000 ሲሲ ጉልበት ያላቸው መኪኖች ደግሞ 25 ነጥብ 2 ኪሎ ሜትር እሽቅድድም አድርጓል። አንድ ሺህ ሲሲ ጉልበት ባላቸው መኪኖች መካከል በተካሄደው ቅድድም ቅድመ ዓለም አባይ አንደኛ ዮሐንስ አበባውና አልቤርቶ ካርዲን ደግሞ ሁለተኛና ሶስተኛ ወጥተዋል አንድ ሺህ ሲሲ ጉልበት ባላቸው መኪኖች ደግሞ የአፌት ብርሃነ ሳምሶን ብርሃነና ና አማኒል መረሳ በቅደም ተከተል ከአንደኛ እስከ ሶስተኛ ደረጃ ይዘው ወጥቷል አንድ ሺህ ስድስት መቶ ሲሲ ጉልበት ባላቸው መኪኖች አንደኛ ኢሜሎግራፊ ሁለተኛ ሰናይ ተድላ ሶስተኛ ደግሞ ዮሴፍ ተፈራ በመሆን አሸንፏል ውድድሩ ካስተባበሩት አንዱ አቶ ሙልጌታ ሸም የመጀመሪያ ጊዜ ውድድሩ በመቀለ ከተማ የተዘጋጀው ልምድ ለመውሰድና የካቲት አስራ አንድ 45ኛ ዓመት በዓል ለማድመቅ ነው ብለዋል። ውድድሩ ከመቀለ ከተማ በተጨማሪ በክልሉ በተለያዩ ከተሞች ለመቀጠልም ማቀዳቸው ገልጸዋል። አሸናፊዎች የዋንጫ ሽልማት እንዲሁም ውድድሩ ስኬታማ እንዲሆን ድጋፍ ላደረጉ አካላት የምስጋና የምስክር ወረቀት ተበርክቶላቸዋል። ለአሜሪካ ድምጽ ሙሉጌታ ጽብሃ መቀለ ነኝ። ሙሉ ጌታ ለዘገባው አመሰግናለሁ። የቶኪዮ ማራቶን በኮሮና ቫይረስ ምክንያት የጤና ሯጮች ውድድሩን መሰረዙን አስታውቋል። እንደ አውሮፓውያን አቆጣጠር በ2007 ዓ ም የተጀመረው የቶኪዮ ማራቶን የጃፓን ትልቁ የሩጫ ውድድር ነው። በየዓመቱ አትሌቶችና 38000 የጤና ሯጮች ይሳተፉበታል። ሆኖም የዓለም የጤና ቀውስ በሆነው የኮሮና ቫይረስ ምክንያት የጤና ሯጮቹ ውድድር ተሰርዞ 200 አትሌቶች ብቻ የሚሳተፉበት ውድድር እንዲሆን ተወስኗል። የውድድሩ አዘጋጅ የሆነው የቶኪዮ ማራቶን ፋውንዴሽን ውድድሩን ለማሳለጥ የሚያግዙ የ11 ሺህ በጎ ፈቃደኞቹን እንቅስቃሴን ለመገደብ የሚያስችሉ መንገዶችንም እየተመለከተ ነው። የቶኪዮ ማራቶን በውድድሩ ለመካፈል የተዘጋጁ 1800 የቻይና ተሳታፊዎችን ባለፈው ጥር ወር መጨረሻ ከውድድሩ መሰረዙ ይታወሳል። የጤና ሯጮችን ከውድድሩ ከመሰረዙ በፊትም የአፍና የአፍንጫ መሸፈኛ ጭንብል ለሁሉም ተወዳዳሪዎች ለመስጠት ታስቦ ነበር። ሆኖም በቫይረሱ የተጠቁ የቶኪዮ ነዋሪዎች ቁጥር እየጨመረ በመምጣቱ የጤና ሯጮችን ውድድር ሙሉ ለሙሉ ለመሰረዝ እንደተገደደ የውድድሩ አዘጋጅ የቶኪዮ ማራቶን ፋውንዴሽን ገልጿል። ይህ የአዘጋጆቹ ውሳኔ ከቶኪዮ ማራቶን ባለፈ የኦሊምፒክ ዝግጅት ላይ ተጽዕኖ ሊኖረው ይችላል። የቶኪዮ ኦሊምፒክ ከአምስት ወራት በኋላ እንደሚካሄድ ቢታወቅም የቫይረሱን መስፋፋት መግታት ካልተቻለ ውድድሩ ለሌላ ጊዜ ሊተላለፍ እንደሚችል የሚያሳዩ ፍንጮች አሉ። የአትሌቶች ውድድር ብቻ ሆኖ በሚካሄደው የቶኪዮ ማራቶን ብርሃኑ ለገሰ፣ ጌታነህ ሞላ፣ ሲሳይ ለማ፣ ሰንበሬ ተፈሪ፣ ሱቱሜ ያሰፋና ሽታ ያሸቴ እንደሚሳተፉ ይጠበቃል። የዛሬ ስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሁንላችሁ። አመሰግናለሁ ለዘገባው ግርማቸው። ወደ ተከታዩ ርዕስ እናልፋለን። የምሽቱ ዘገባ በኦሮሚያ ክልል ምስራቅ ሸዋ በቦሴት ወረዳ የኦሮሞ ነፃነት ግንባር ጽሕፈት ቤት መክፈቻ ስነ ስርዓት ወቅት ከጸጥታ አስከባሪዎች ጋር ተነሳ በተባለ ግጭት አንድ ሰው መገደሉና ሶስት ሰዎች መቁሰላቸው ተገልጿል። ሙክታር ጀማል ዝርዝሩን ይዟል። ዕለተ ቅዳሜ በኦሮሚያ ክልል ምስራቅ ሸዋ ዞን በቦሴት ወረዳ ወርጂ ከተማ በኦሮሞ ነፃነት ግንባር ጽሕፈት ቤት መክፈቻ ዝግጅት ወቅት የታጠቁ ፖሊሶች በአካባቢው በከፈቱት ተኩስ የአንድ ሰው ሕይወት መጥፋቱንና ሦስት ሰዎች መቁሰላቸውን የአይን እማኞች ተናግረዋል። ለደህንነቴ ስለምፈራ ስሜ አይጠቀስ ያለው የአይን እማኝ ለቪኦኤ እንደተናገረው ፖሊሶቹ በመኪና ጭምር ታግዘው ሲንቀሳቀሱ ነበር ብሏል። ቢሮውን ለመክፈት ለተሰበሰበ ህዝብ ላይ ነው ቱስክ የተከፈተው። በዛ ነው ጉዳት እንዲደርስ የቻለው። ማን ነው ተኩሱን የከፈተው? የደረሰው ጉዳትስ ምንድን ነው? ተኩሱን የከፈተው የልዩ ፖሊስና መከላከያ ኃይል ነው። ከዚያ በኋላ ሰዎቹ ተመቱ። የሞት ሰውም አለ የተጎዱ ሰዎችም አሉ። እስቲ የጉዳቱን መጠንና ጉዳት የደረሰባቸውን ሰዎች ማንነት ግለጽልን። የሞተው ሰው የወርቁ ፎጀሯ ይባላል። የተመቱ ደግሞ አባዝ ዙንዲና ገመዳ ቦሴ የሚባሉ ገመዳ ቦሴ ዛ አካባቢ የሆነ ተወካይ ነበር። ይህንን ነገር ያደረጉት የምትላቸው የጸጥታ አካላት ይህን ያደረጉበት ምክንያት ምንድን ነው? ምን ነበር የጠየቁ? ሲመጡ በሎ በሎ በሎ ሚል ብቻ ነው የተናገሩት። ከዛ ውጪ ከእነሱ የሰማሁት ያነጋገርም ሆነ ሌላ ድምፅ አልሰማሁም። በለው በለው ሚል ነበረ። ከዛ ቱ ተኩስ እና የጪስ ቦምብ ምናምን እየለቀቁ ነበረ። እና ሰዎቹም ከዛ እየሸሹ እየሸሹ መጣ። ተኩሱ በዛው ቀጥሎ በጣም ብዙ ሰዓት ነበረ ተኩሱ ሲካሄድ የነበረ። በተኩሱ ህይወቱን ያጣው ወጣት ወርቁ ፎሮጃ ጭንቅላቱ ላይ ተመትቶ መሞቱን እናቱ ወይዘሮ ውዴ ሹሚ ገልጸዋል። ወይዘሮ ውዴ ልጃቸው ሰላማዊና ምንም አይነት ጥፋት ላይ ተሳትፎ እንደማያውቅ ነው የሚገልጹት። የሞተው እንግዲህ በሰባት ቀን ነው የተቀበረው እንግዲህ ትላንትና በሰማንት ጋር ሰውነቱ ታይቷል። እንግዲህ ራሱን የተሰነጠቀው የቦሴት ወረዳ አስተዳዳሪ አቶ ጫልኪሳ መገርሳ በተከፈተው ተኩስ የአንድ ሰው ህይወት ማለፉንና ጉዳትም መድረሱን አረጋግጠዋል። ግጭቱ የተከሰተው ከእውቅና ውጪ በአካባቢው ሲከፈት የነበረውን የኦሮሞ ነጻነት ግንባር ጽህፈት ቤት ተከትሎ ነው ብለዋል። አቶ ጫልኪሳ ባመና አበው ቱሬ መሪ ናኖን ቃመ ነገኛ ዲዱጌሲን አሱመት ዶብሰን ናኖ ሰን ነ ዋመኒ ችግሩ የተከሰተው በኦሮሞ ነጻነት ግንባር ጽሕፈት ቤት ምርቃት ዝግጅት ላይ ነው። የጽሕፈት ቤቱ ምርቃት ለአካባቢው አስተዳደር እና ጸጥታ አካላት የተነገረና የታወቀ ነገር ምንም አልነበርም። እነሱ በድብቅ ነው ሰዎች ጠርተው አንድ ላይ ሰብስበው ጽህፈት ቤቱን ሲያስመርቁ የነበረው። ጽህፈት ቤቱን ማን እንደሚያስመርቅ፣ ጉዳዩን ማን እንደሚመራው ምንም የሚታወቅ ነገር አልነበረም። ከዛ በአካባቢው ሕግ ለማስከበር ሲኬድ ችግሮች ተከስተው ግጭት ተፈጠረ ነው ያሉት። ለጽሕፈት ቤቱ መክፈቻ ዝግጅት ከአዲስ አበባ የተንቀሳቀሰው ልዑክ መምራታቸውን የገለጹት የኦሮሞ ነጻነት ግንባር ማዕከላዊ ኮሚቴ አባል የሆኑት አቶ ኬነሳ አያና እንደተናገሩት ከቀኑ አምስት ሰዓት አካባቢ በቦታው ሲደርሱ ሰላማዊ እንደነበርና የከተማው ሕዝብም በነቂስ ወጥቶ እንደተቀበላቸው ይናገራሉ ከዛ በኋላ በጽሕፈት ቤቱ ምረቃ ዝግጅት ላይ በተከፈተው ተኩስ ሰዎች ላይ ጉዳት መድረሱን እና በብጥብጡ መኪናቸው ከተሰበረ በኋላ የጸጥታ አካላት መኪናቸውን ወደ ፖሊስ ጣቢያ ይዘውባቸው እንደሄዱ ተናግረዋል። አቶ ኬነሳ በማከልም የመንግሥት ባለሥልጣናት በቃ እንዲያደርጉልን ጭምር ለፖሊስና አካባቢው አስተዳደር በደብዳቤ ጠይቀን ነበር ይላሉ። ይህ አሁን በእኛ ላይ የተፈጸመው ትንኮሳ ነው ሲሉም ይገልጻሉ። አቶ ኬነሳ ጠላም በራዬ ቶኮ ዋጅረ ፖሊሲ ትገሉሳ ናይሰኒሩ ለማ ቡችን ሰናነ ሰና ትገሉ የተለያዩ እገዛ እንዲያደርጉልን አንድ ለወረዳው ፖሊስ ጣቢያ ደብዳቤ ተጽፎ መግባቱን ነግረውኛል። ለወረዳው አስተዳደርም ደብዳቤ ተጽፎለታል። ሶስተኛ አካባቢውን ለሚያስተዳድረው የቀበሌ አስተዳደር ጭምር እገዛ እንዲያደርጉልን ሶስት የተለያዩ ደብዳቤ በአጠቃላይ ገብቷል። ይህንን ደብዳቤ ከተቀበሉ በኋላ የለም፣ አይሆንም ወይንም ጊዜ ቀይሩ ወይንም ሌላ ነገር በቃልም ሆነ በደብዳቤ ያሳወቁን ነገር አልነበረም። እኛ ሰላም ነው ብለን ነው ወደ ዝግጅታችን የገባነው ነው ያሉት። አንድ ምርጫ ቦርድ ተመዝግቦ ዕውቅና ያለው ድርጅት ጽሕፈት ቤት ለመክፈት የአካባቢውን አስተዳደር ማስፈቀድም ሆነ ማሳወቅ ሕጋዊ አሰራር ነበር ወይ የሚል ጥያቄ የቀረበላቸው አቶ ጫልቺሳ በአካባቢው ካለው የጸጥታ ችግር አንጻር ማሳወቅ ነበረባቸው ይላሉ። በቦታው ተገኝተው የነበሩ የፖሊስ አባላትም ለዚህ ጉዳይ ብለው ሳይሆን በአካባቢው የጸጥታ ቅኝት ሲያደርጉ የነበሩ መሆናቸውን ይናገራሉ። ጥቃት በማካሄድ አደጋ ስላደረሱ ሰዎች ማንነት ግን አቶ ጫልቺሳ ማረጋገጫ አልሰጡም። ነገር ግን እየተጣራ መሆኑን ነው የሚናገሩት። ወረ ረኮ ሰንቀም ይህንን ችግር ማን እንደፈጠረ የጸጥታ አካላት እየለዩን ያሉት አካባቢው ላይ ይህንን ተኩስ ማን እንደከፈተም የሚታወቅ ነገር የለም። ይህንን ፖሊስ መርምሮ ጉዳዩን ሲጨርስ ማሳወቅ ይቻላል ነው ያሉት አቶ ጫልቺሳ። በተኩስ ሕይወቱ ያለፈው ወጣት ወርቁ ፎረጃ ስርዓተ ቀብር በትላንትናው ዕለት መፈጸሙን ቤተሰቦቹ ገልጸውልኛል። ሌሎች የመቁሰል አደጋ የደረሰባቸው ሦስት ሰዎችም እየታከሙ መሆኑ ተነግሯል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ አመሰግናለሁ። ሙክታር፣ ወደ ተከታዩ የምሽቱ ቅንብር እናልፋለን። አፍሪካ ነክ ርዕሶች የሱዳን የሽግግር መንግሥት የቀድሞውን የሀገሪቱን ፕሬዚዳንት ዑመር ሐሰን አልበሽርን ለዓለም አቀፍ የወንጀል ችሎት እንደሚያስረክብ ማስታወቁ ይታወሳል። ሁኔታውንና ሌሎችም ተያያዥ ጉዳዮችን እንዲያብራሩልን በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና ስትራቴጂክ ጥናቶች ክፍል መምህርና ተመራማሪ የሆኑትን አቶ የማነዘር አይን አዳነች ፍሳህ ገብዛለች። ቀደም ብሎ በዳርፉር በተፈጠደ አለም አቀፉ ፍርድ ቤት እስር ትእዛዝ አውጥቶባቸው ነበረ ሁለት ተቃውሞ ደረሰ አንደኛ ሱዳን ፈራሚ ሀገር ስላልሆነች የምን አንቀበልም የሚል ሁለተኛ ከይዙ ወደ አፍሪካ ህብረት መጥቶ አፍሪካ ህብረትን ዲክላይን አድርጎታል እንዲያውም ሴሌክቲቭ የሆነ እየተመረጠ አፍሪካ ሀገራትን ለማፍጣት እየመጣ ይመስላል። ስለዚህ ይሄ ነገር መቅረት አለበት የሚል የአፍሪካ ህብረት መቃወሙ ብቻ አይደለም፣ ለተባበሩት ሚስታበት ታንክር ቤትም ያ አርቲክል እንዲነሳ የሚል ጥያቄ አቅርበዋል። ይህን ጉዳይ በሁለት ነው ከፍለን የምናየው። አንደኛው ይሄ ዓለም አቀፋዊ ፍርድ ቤት በማን ነው የሚታዘዘው፣ እንዴት ነው ነጻነቱ? የሚል እየተነሳበት ያለው ጥያቄ ነው። በሁለተኛ በኩልት ላይ ደግሞ እንደዚሁ የሰብአዊ ጥሰቶች በሀገራት ውስጥ ይፈጸማሉ። ስለዚህ እንዴት ማስቀረት ይቻላል የሚለው የዳርፉር ሰብአዊ መጥበት እንደሚያውቀው የዓለማችን ከፍተኛ የሚባል ቁጥር የህዝብ ቁጥር የተፈናቀለበት ለረሀብ የተጋለጠበት ሙሉ ችግር ውስጥ የገባበት ነው። ግን ደግሞ ይሄ የዳርፉር ጉዳይ የአንድ ሀገር ጉዳይ ብቻ አልነበረም። ጉዳዩ በሱዳን ውስጥ ብቻ የተፈጸመ ነው፣ ግን ደግሞ ብዙ ሀገራት ጣልቃ የገቡበት ነው። ሰዎች አሁን አምስት ናቸው እንግዲህ አልበሸር ጨምሮ ይሰጣሉ የተባሉት ተወስዶ እነሱ ላይ ብቻ ለምን ይደረጋል የሚለው አንደኛው ጥያቄ ነው። ከፍትህ ጉዳይ አልፎ ፖለቲካዊ ጥያቄ አይሆንም ወይ? እንደምናውቀው ትላልቆች የሚባሉ ምዕራባውያን ሀገራት ደግሞ የዚህ ፍርድ ቤት አባላት አይደሉም፣ ራቲፋይ አላደረጉም ራሷ ሱዳንም ራቲፋይ አላደረግችም። ተስማምተናል ብለዋል፣ ግን ደግሞ ያው ራቲፋይ ለማድረግ ወደ ምክር ቤቱ አምጥቶ ለማቅረጽ ገና በሂደት ያለ ጉዳይ ነው። የሀገርን ሉዓላዊነት ጋር የሚያያዝ ነው። ምክንያቱም ትልቅ ሀገር ናት ሱዳን። የተለያዩ ክፍሎችም አሉ። የገቡበት ዳርፉር ውስጥ እነሱ ብቻ አይደሉም ብለው ነበር። ና ማን ናቸው ሌሎቹ ዳርፉር ውስጥ የገቡት? ጎረቤት ሀገራት ናቸው። ቻድ ትልቅ ጠልቃገድ ነው የሚጀምራት እናዳለን የሊቢያ ጣልቃ ገብነት የታወቀ ነው። ፈረንሳይ አሁን ሱፐር መንግስት ይህን ሲወስን ከአፍሪካ ህብረት ጋር ያለው ግንኙነት ምንድን ነው የሚል አስተለሳ መግለጫው ላይ አፍሪካ ህብረትን ጉዳይ አላነሱትም። ስለዚህ ዲስከሽን አይፈልግም ሆን ጉዳዩ የአልበሽር ብቻ ነው ወይ አጠቃላይ የአፍሪካ ሀገራት ስለ ፍርድ ቤት ያነሱት ጉዳይ አለ። ይሄ ጉዳይ ውስጥ መታየት የለበትም ወይ አምባገነናዊ ስርአቶችንና ሰብአዊ የሆኑ አሰራሮችን ለመከላከል በውስጡ ደግሞ ምን እየሰራ ደግሞ ነው ብዙ እየታየ ነገር አለ አይደለምና፣ ዲስካሽን የሚፈልግ ነው ለሌሎቻችን አፍሪካ ሀገራትና የዓለም ሀገራት ምን ሊመስመርነት የሚለው ሙሉ ምስል አይጠቀምም የሚለው ከዛ ጋር ተያይዞ ግን ምንድን ነው የሚባል ያለው የሱዳን የሽግግር መንግስት አልበሽርና ሌሎችን ለማስረከብ የተስማማው ከዳርፉር አማጽያን ጋር በጁባ ደቡብ ሱዳን ተገናኝቶ ከተነጋገሩ በኋላ ሰላም ለማምጣት ባላቸው ፍላጎት መሰረት ከእነሱ ጋር ተስማምተው ነው ነው የሚሉት እንግዲህ፣ የሱዳን መንግስት የራሱ ሼር አለው። እነዚህ ሰዎችም የሱዳን መንግስት የራሳቸው ሼር አለ። የዳርፉር አማካሪ እንደዚሁ የራሳቸው ሼር አላቸው። ከዳርፉር አማካሪና ከሱዳን መንግስት ጋር የሚያብሩ የነበሩ አካላትም አሉ። እኔ ሶስተኛ ወገን ሆኖ በመሀልም ያሉ አካላት አሉ። ስለ እነዚህ የተነሳ ነገር የለም። በቃ ጥቅም ተደርጎ የሱዳን መንግስት ከፍተኛ መራሮች የነበሩ አልበሽር እና ሌሎች አራቱ ብቻ ላይ ያረፈ ነው እና የሁሉም ኃጢአት ማራገሻ ያደረጓቸው ይመስላል። ይህ ሲሆን ደግሞ አስተማሪነቱ ላይና ጉዳዩን በደንብ መመርመሩ ላይ ጎዶሎ ይመስልናል። ወደ ሰላም መሄዳቸው ጥሩ ነው። ወደ ሰላም ለመሄድ ፖለቲካዊ ውሳኔዎች መወሰን የተለመደ ነው። ግን ደግሞ ወደ ፍትህ ጉዳይ ሲሄድ ሙሉ መሆን መሳማል ነበር አንደኛው ጉዳይ። ሁለተኛው ይሄ ጉዳይ የአፍሪካ ህብረትን ኮመንት እንዲያደርግበት ከዚህ ተምሮ የአፍሪካ ህብረትን በመቃወም ብቻ ሳይሆን አትልቁ ብንሄዶች አካላት ብሎ አንዳገመኞችን በመከላከል አይነት ብቻ ሳይሆን ስርአቱን ማስተካከል፣ ሀገራት ስርአታቸውን እንዲያስተካክሉ እንደ ህብረትን የሚያግዘው ነገር ካለ ማለት ልክ ምስልጠነ መንግስት እንቃወማለን። ወታደራዊ በሆነ መልኩ በጣም መያዝያ መደትን ብሎ አቋም ወስዶ እንደዘለቀው ሰብአዊነት ጥሰቶች ሲኖሩም የአፍሪካውያን በአፍሪካ የሚፈታበት መንገድ ከአለም እንደዚሁ መታየት ነበረበት። በሌላ በኩል ደግሞ ምንድን ነው የሚሉት እነሱን እናስረክባለን ይበሉ እንጂ መቼ እንደሚያስረክቧቸውም አይታወቅም። ምክንያቱም ካስረከቡም የሚያስረክቧቸው የአሁን የተነጋገሩበት የሰላም ጉዳይ በተግባር ላይ ከዋለ ነው የሚልም ተጨምሮበታል ተጨምሮበታልና፣ በዚህ ላይ ያሉት አስተያየት አለማስረከባቸው ብቻ ሳይሆን ካጸደቅን በኋላ ነው የሚል አይሲሲልንትም፣ አላጸደቀችም ሱዳን ያንን ካጸደቅን በኋላ ነው የሚል ተቀምጧል። ና መኪኖ የሚያጠልቁት በማጥለቅ ስበት ላይ የሚኖረው ድርድሮችና ውይይቶች እንዴት ነው የሚሆኑት? ሚቤትም ሁለትም ግልጽ አደለም። ሁለተኛ ዋናው መሪ ምንድን ያሉት ወደ ፍርድ ይቀርባሉ። በሱዳን ወይም ከሱዳን ውጭ ነው የፍርድ ችሎት፣ የት ነው የሚሄደው የሚካሄደው የሚለውን ለአይሲሲ መስረከባለን ብሎ አይሲሲ በጄኔቫ ኦፊስ ነው የሚያካሄደው የሱዳን ውስጥ የሚለውም ገና ግልጽ ያልተደረገ ነው። ስለዚህ የወቅቱ አካሄዱና ቦታውን ግልጽ አልተደረገም። በዚህ አስተያየት ያላለቀለት ጉዳይ ነው ለማለት ይቻላል። ምክንያቱም አንደኛ ገና የአባልነቱን ጉዳይ አላጸደቁም፣ ሁለተኛ ራሳቸው አልበሽርም ሆኑ ሌሎቹ ሱዳን ውስጥ ባሉበት እስር ቤት ሆነው ሊፈረዱም ይችላሉ የሚባልም አለ እና ገና ያላለቀለት ጉዳይ ነው ማለት ነው። እንግዲህ በዚህ አነጋገር ያላለቀ ነው ያላለቀ ነው ያላለቀ መሆኑ ቅድም እንዳልሽው፣ ወቅቱ አልታወቀም። ከሁሉም በላይ ደግሞ ሱዳን ከአፍሪካ ሕብረት ጋር የሚኖራት ልዩነት በዚህ አንጻር ምን ይሆናል የሚለውም ሴትል አይደለም። አፍሪካ ሕብረት ውሳኔ ነው የወሰነበት በሱዳን ስፔሲፊክ ጉዳይ አድርጎ ነው ዲክሌር ያደረገው በዚህ ጉዳይ ላይ ይህን ስታደርግ ሱዳን አፍሪካ ሕብረት ምንድን ነው የሚለው ሳይደምቶ ዝም ብላ ያልፈዋል በዚህ ኢቮክ ሊደረግ ነገር ይኖራል። በዚህ ጉዳይስ የሱዳን መንግስት ከአፍሪካ ህብረት ጋር ምንድን ነው የሚለው የሚለውም ገና ሴትል ያልተደረገ ያላለቀ ሁኔታ ተደርጎ የሚወሰድ ይቻላል። እሺ እንግዲህ አቶ የማነዘር አይ ወደ ማገባደድ ነን እና እስካሁን ያልተጠቀሰ ለመናገር የሚፈልጉት ነገር ካለ? ዋናው ጉዳይ ከእንደዚህ ሁኔታ አይተው አፍሪካ ሀገራት ትምህርት መውሰድ መቻል አለባቸው። በተለይ መሪዎቹ በስልጣን ላይ ባሉበት ጊዜ እንደዚህ አይነት የሰብአዊነት ጥሰቶች ሊከሰቱ ይችላሉ። ሁሉም ሀገር ጥሰቶች የሌሉት የችግሮች የሌሉት ሀገር የለም። ዋናው ልዩነቱ የሚሆነው እነዚህ ችግሮች በምን አይነት ዴሞክራሲያዊ ስርዓት ይፈታል። እነዚህ ችግሮች የምን አይነት ህግና የህግ የበላይነት እናመጣለን በዴሞክራሲያዊ ስርዓት ውስጥ ሆነ፣ እነዚህ ችግሮች የህግ የበላይነቱን የሚያረጋግጡ ተቋማት አሉ ወይስ የሉም የሚለው ነው ዋናው ልዩነቱ እንጂ ስልጣን ጊዜያቸው ሲያልቅ ወደዚህ አይነት ችግር መውጣት የለባቸውም መሪዎች። ከዚህ ተምረው ተቋማት ማለት አለባቸው። ተቋማቱ ደግሞ የህገ በላይነት የሚያረጋግጡ የህገ በላይነት ካረጋግጡ ደግሞ የህዝብ አማንነት ኖሯቸው ዴሞክራሲያዊ ስርዓት የሚያፈፍሉ መሆን መቻል አለባቸው እና ከዚህ ትምህርት መዘር አለበት ለተለ አፍሪካ ሀገራት የሚል አጠላለ እሽ። እንግዲህ አቶ የማነዘርአይ ለሰጡን ማብራሪያ በጣም እናመሰግናለን። እኔ እናመሰግናለን። አመሰግናለሁ አዳነች። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። ማጠቃለያ ዜና ቆንጅት ታሰማናለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ አሁን ማምሻውን አዲስ አበባ ይገባሉ። የውጭ ጉዳይ ሚኒስትሩ በኢትዮጵያ ጉብኝታቸው ከጠቅላይ ሚኒስትር አብይ አህመድና ከፕሬዚደንት ሳህለ ወርቅ ዘውዴ ጋር ይወያያሉ። የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋኪ ያነጋግራሉ። የአፍሪካ ጉብኝታቸውን በሴኔጋል የጀመሩት ሚኒስትር ፖምፔዮ አንጎላን ጎብኝተው ነው ወደ ኢትዮጵያ ያመሩት። ኢትዮጵያ ውስጥ ፖሊሶች ቅዳሜ ዕለት በኦሮሚያ ክልል በተቃዋሚ ፓርቲ ደጋፊዎች ላይ ጥቃት ከፍተው አንድ ሰው ገለዋል፣ ብዙዎችን አቁስለዋል፣ በርካቶችም አስረዋል ሲል አምነስቲ ኢንተርናሽናል ተናገረ። መንግስት በጉዳዩ ዙሪያ በአስቸኳይ ነጻ ምርመራ አካሂዶ ተጠርጣሪዎቹን ህግ ፊት ያቅርብ ሲል አምነስቲ ጠይቋል። የቻይና የጤና ጥበቃ ባለስልጣናት በኮሮና ቫይረስ መጠቃታቸው የተረጋገጠ ሰዎች ቁጥር ከ70 ሺ መብለጡን አስታወቁ። በወረርሽኙ እስካሁን የሞተው ሰው ቁጥር ወደ 1800 ተጠቅቷል። አመሰግናለሁ። ቆንጂት ለማጠቃለያው ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ለዜናው አብራኝ የቆየችው ቆንጂት ታየ ፕሮዲውሰሩ ንጉሡ ታምሬ እኔም አስተናጋጃችሁ ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል በእኛ በኩል ሰላም በደህና አደሩ ازي واشنطن دي سي دركب جيمس أميركاي وبحث المقابلن ساتلائتن بقت تايم على ألف نيلومي سوني عشرين وعشرين.